ባለፈው እሁድ ሌሊት በጅጅጋ ከተማ በደረሰ ድንገተኛ የጎርፍ አደጋ እና በአፋር ክልል በጣለው በረዶ የቀላቀለ ዝናብ ምክንያት እስካሁን የሀያ ስምንት ሰዎች ህይወት ሲያልፍ ሰማንያ አራት ሰዎች ላይ ከባድ ጉዳት መድረሱን የመንግስቱን ብዙሀን መገናኛ ጠቅሶ አሶሺየትድ ፕሬስ ዘግቧል። በሌላ በኩል የአሜሪካ ድምፅ ያነጋግራቸው ነዋሪዎች የሟቾቹ ቁጥር ከአርባ በላይ ይደርሳል ይላሉ። ጽዮን ግርማ ነዋሪዎቹን አነጋግራ ተከታዩን ይዛ ቀርባለች። አሶሽትድ ፕሬስ የመንግስቱን ብዙሀን መገናኛ ጠቅሶ ባቀረበው ዘገባ እሁድ እለት ጅግጅጋ ከተማ ከምሽቱ አምስት ሰዓት አካባቢ በደረሰ ድንገተኛ ጎርፍ ከተማውን መሀል ለመሀል አቋርጦ የሚያልፈው ቆዱን ወዳ የተባለው ወንዝ በመሙላቱ በደረሰ ድንገተኛ የጎርፍ አደጋ የሀያ ሶስት ሰው ህይወት ጠፍቷል። እንዲሁም በርካታ ቤቶች በጎርፍ አደጋው ተጎድተዋል። ሰማኒያ አራት ሰዎችን በከባድ ሁኔታ ቆስለዋል። የጅግጅጋ ከተማ ነዋሪዎች በበኩላቸው ለአሜሪካ ድምጽ እንደተናገሩት እሁድ ከምሽቱ ሁለት ሰዓት አካባቢ አነስተኛ ዝናብ እንደነበረ ና ወዲያው እንዳባራ ገልጸው ወደ አምስት ሰዓት አካባቢ ግን ያልታሰበ ጎርፍ ቀበሌ 04፣ 05 እና 06 በሚባሉት አካባቢዎች ማጥለቅለቁን ይናገራሉ። ስማቸውን እንዳንጠቅስ አደራ ያሉን አንድ አስተያየት ሰጪ እሁድ ምሽት የተከሰተውን ሁኔታ ሲያስታውሱ ዝናቡ ወዲያው ቆመ። ያው ጎርፉ ነው በቃ በጣም በጣም እያግሮ መረበ በቃ ላረ ድምፁ፣ ልክ እንደ አውሮፕላን አይነት ድምፅ ነበረ። ታውቂያለሽ ሰው መውሰድ ምናም ሲጀምር ጩኸት ከተማ ውስጥ ምናም ሲበዛ እና ጨለማ ነው የመንገድ መብራት ምናምንም አልነበረም። እርሳቸው የሚኖሩበት አካባቢ የተከሰተው ጎርፍ አነስተኛ እንደነበር ገልጸው ጎርፍ አጥሩን ጥሶ እንዳይገባ ከመከላከል ውጭ ምንም ማድረግ እንዳልቻሉ ተናግረዋል። የደረሰውን ጉዳት በተመለከተ በኢትዮጵያ ቴሌቪዥን ከሚነገረው ውጪ የተረጋገጠ መረጃ እንደሌላቸው ገልጸው ፖሊስና የቀበሌ ሰራተኞች ዛሬም አካባቢውን እየዞሩ ሲመዘግቡ ማየታቸውን ይናገራሉ። ገና ነው። ዛሬም እየዞረ የክልሉ ፖሊስና ቀበሌዎች የተጎዱ ቤቶች ምናምን እያዩ ምናምን እየመዘገቡ ነበር። ታቂያንስ በየቤቱ ያደረሰውን ጉዳት እየመዘገቡ ነበር። አቶ ሳላዲን በክሬ የተባሉ የከተማው ነዋሪ በበኩላቸው በጅግጅጋ ከተማ አብዛኛው ሰው ማታ ጫት የመቃም ልምድ እንዳለው ተናግረው ከቤተሰባቸው አባላት መካከል የተወሰኑት ቁጭ ብለው ጫት ሲቅሙ እንደነበር ገልጸው፣ ወተት ለማምጣት አንድ ሰው ከመሀል ሲወጣ ጎርፉን እንደተመለከተ ይናገራሉ። ስመጣ ማለት ብዙ እዚህ እኛ ጋር ያሉ ሰዎች ይቅማሉ ደጅ እና እስከ ማታ ስምንት ሰዓት ዘጠኝ ሰዓት ቅሞ ይተኛል። ስለዚህ ለሆነ ወተት ለማውጣት ያሰበ ሰው በዳው ሲያየው ነው ይሄ ጎርፍ ከየት ነው የመጣው ያለው። እዛ ጫው ሰው ጭበት ሰዓት በቃ ቤት ውጡ፣ ውጡ ጎርፍ እዚህ አንድ እዚህ እኛ ጋር ትልቅ የሚባል እንደ ባህር ያለ ግድብ ይባላል። እሱ ያመለጠ መስሎን ነበር። ከዛ በኋላ ነው ጠዋቱ የሰማ ነው ይሄ ጎርፍ ግድብ ሳይሆን በስኬት እንደመጣ ዝናብ የዘነበ ጊዜ ያደላል። ግን ጎርፉ በጭናክሰን የምትባል ሀገር አለች። እዛ ነው የዘነበው። ጎርፉ የመጣው ጭናክሰን በተባለች ከተማ ከጣለው ዝናብ እንደሆነ በማግስቱ መስማታቸውን የተናገሩት እኚህ ነዋሪ፣ ትናንትናና ዛሬ በተደረገ የአስክሬን ፍለጋ ወደ ሀያ ሶስት ሰው ህይወት አልፏል መባሉ መስማታቸውን ይናገራሉ። እርሳቸው የሚያውቁት አንድ ሰው እርሱን ጨምሮ እህቱ ከስድስት ልጆቿ ጋር በአጠቃላይ ከአንድ ቤተሰብ ስምንት ሰው ህይወት ማለፉን ገልጸዋል። ለማጣ ጀምሮ እስከ አዘጋ የምትባት ዜሮ አራት ቀበሌ አካባቢ ከአንድ ቤተሰብ ስምንት ሰው ማለት ነው። እህቱ ስድስት የወለደችው እና የእሱ ልጅ እና እህቱ ማለት ነው። እና እነዚህ አሁን አጎት መሆንላቸው ስድስት ሰዎች እና አንድ የእሱ ልጅ እና እህቱ ናቸው የሞቱ። ዛሬ ቀን ከተማ ወጥተው እንዳስተዋሉት ደግሞ ቤተክርስቲያን አካባቢ በቤተሰብ የጠፋበት ሰው መመልከታቸውንና በአጠቃላይ ከጠፉት ሰዎች ጋር ወደ አርባ የሚጠጋ ሰው ህይወት አልፏል የሚል ግምት እንዳላቸው ይናገራሉ። አሁን እዚህ ቤተክርስቲያን አካባቢ አንድ ሁለት ልጅና እናትዬ ታጣች ይባላል። ሌላ እዛም አንድ አራት ሰውና እናትዬ ይባላል ሰው አሁን ብዙ ሰው አንድ ላይ ሲደመር አርባ ሰው ይባላል። በአሶሺትድ ፕሬስ ዘገባ መሰረት እሁድ እለት በአፋር ክልልም መጋሌና ዳሎል ወረዳዎች በረዶና ሀይለኛ ንፋስ በተቀላቀለ ዝናብ ምክንያት አምስት ሰዎች ሕይወታቸው ማለፉ ተዘግቧል።